ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከአሁን እስከ ከአሁን ሶስት ሰዓት እስከ አራት ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናመሽታችኋል ክቡራትና ክቡራን አድማጮቻችን የቅዳሜ ሰኔ 18 2008 ዓ ም ፕሮግራማችንን ከዓለም ዙሪያ በተጠናቀሩ ዜናዎች እንጀምራለን። ከዚያም በማስከተል በትናንት አርብ ዝግጅት የተጀመረው ለጥያቄው መልስ ፕሮግራም ሁለተኛ ክፍል ይቀርባል። በሁለተኛው የዝግጅታችን አጋማሽ ደግሞ በምርጥ የእንግሊዝኛ ዜማዎች የምትዝናኑበት የሙዚቃ ቃና ተቀናብሯል። አራት ሰዓት ሊሆን ሲል የምሽቱን ዋና ዋና ዜናዎች እናሰማና ዝግጅታችንን እናጠናቀቃለን። የዛሬ ምሽት አስተናጋጃችሁ ቆንጂታዬ ነኝ። ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። አብራችሁ እንድታመሹ በትትና እንጋብዛለን። አሁን የዓለም ዜና። እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ሶማሊያ፣ ዋና ከተማ ሞቃዲሾ አውሮፕላን ጣቢያ አጠገብ ከሚገኝ አንድ ሆቴል ውጪ የደረሰውን ከባድ ፍንዳታ ተከትሎ የጠመንጃ ተኩስ መሰማቱንም የሶማሊያ ፖሊሶችና የዓይን ምስክሮች አስታወቁ። መደበኛ ተቀጣሪ ያልሆነ አንድ የትርፍ ጊዜ ሰራተኛ ጋዜጠኛ በትዊተር ገጡ እንደገለጸው ናሳ ሀርበር በተሰኘ ሆቴል ከባድ ጥቃት ስር መውደቁ ታውቋል። አሶሺዬትድ ፕሬስ ሲዘግብም ታጣቂዎች ሆቴሉ ውስጥ በከባድ ተኩስ ልውውጥ ተጠምደዋል ብሏል። የፍንዳታው መንስኤ አልታወቀም። አሶሽትድ ፕሬስ ሲዘግብ ግን መኪና ውስጥ የተጠመደ ቦምብ ሳይፈነዳ አልቀረም ብሏል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ይሁንና እስላማዊ ነውጠኛ ቡድን አልሻባብ ብዙውን ጊዜ በዚህ አይነቱ ጥቃት እንደሚሳተፍ ወይም የዚህ አይነት ጥቃት አድራሽ መሆኑ ይታወቃል። የጋና የምርጫ ኮሚሽን እንደ አውሮፓ አቆጣጠር መጪው ህዳር ለሚደረገው ፕሬዚዳንታዊ፣ ምክር ቤታዊና የአካባቢ ምርጫዎች አንዳንድ ደንቦችን በማውጣት ቅድመ ዝግጅት እያደረገ መሆኑን አስታወቀ። ቃል አቀባዩ ኤሪክ ዛክፖውስ እንዳስታወቁት ከሆነ ኮሚሽኑ የምርጫ ዝግጅቶቹን አጠናቆ የድምፅ መስጫ ጣቢያዎችንም አስተማማኝ በሆነ መንገድ አመቻችቷል። ይህም እድሜያቸው 18 የሆኑትንና ድምፅ ሲሰጡ ሊሰጡ የሚችሉትን የወደፊት መራጮች በመመዝገብ እንዲሁም ያልተመዘገቡትን ለምዝገባ በማበረታታት ቅስቀሳ እያካሄደ መሆኑን ጨምረው ገልጠዋል። የምርጫ ምዝገባው እንደ አውሮፓ ቁጥር በመጪው ግንቦት 8 ቀን ይጠናቀቃል ተብሏል። የዩናይትድ ስቴትስዋ ቀዳማዊት እመቤት ሚሼል ኦባማ ሴቶችን በማስተማር ረገድ ባለ መሰናክል ዙሪያ ለመምከር ነገ እሁድ ወደ አፍሪካ ይጓዛሉ ተባለ። በዚህ ላይቤሪያን፣ ሞሮኮን፣ ስፓኝን በሚያጠቃልለው ጉዞ ሴት ልጆቻቸው ሳሻ እና ማሊያ፣ ፕሬዚዳንት ባራክ ኦባማ እንዲሁም የሴት ልጆች ሴት አያታቸው ማሪያን ሮቢንሰን ይገኙበታል ተብሏል። ሚሼል ኦባማ የጉዟቸው ዋነኛ ትኩረት ልጃገረዶች ይማሩ የሚል መርህ ያነገበ እንደሆነም ተገልጧል። በመጀመሪያው የላይቤሪያ ጉዟቸው ሚስ ኦባማ ከመጀመሪያዊቱ ሴት አፍሪካዊት ፕሬዚዳንት ኤለን ጆንሰን ሰርሊፍ ጋር ስብሰባ ያደርጋሉም ተብሏል። የሶሪያና የሩሲያ መንግስታት አውሮፕላኖች ምስራቃዊ ሶሪያ ውስጥ በምትገኝ ከተማ ላይ ዛሬ ቅዳሜ ባካሄዱት የአየር ጥቃት ሕፃናትን ጨምሮ በትንሹ 45 ሰዎች መገደላቸውን ብሪታንያ ውስጥ የሚገኘው የሶሪያ የሰብአዊ መብት ተቆጣጣሪ ቡድን አስታውቋል። የመብት ተቆጣጣሪው ቡድን እንዳስታወቀው ጥቃቱ የተካሄደው ዲየር ኤል ዞር ክፍለ ሀገር ውስጥ በምትገኘው የቋሪህ ከተማ ውስጥ ነው። ይህ በእንዲህ እንዳለ የሶሪያው ዲሞክራቲክ ኃይሎች ሽምቅ ተዋጊ ቡድን ማንቢጅ ውስጥ እስላማዊ መንግስት ነኝ ከሚለው አማጺ ቡድን ጋር ግጭት መፍጠሩ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ብሪታንያ ከአውሮፓ ሕብረት አባልነቷ ለመውጣት ትናንት ያደረገችው ውሳኔ ዛሬ አንዳንዶቹን ሲያስደንቅ መውጣቷን ያልደገፉት ደግሞ መራራውን ሐቅ ለማዋጥ እየታገሉ መሆናቸው ተሰምቷል። አንዳንድ ተንታኞችም ውሳኔው በገንዘብና በፖለቲካው ረግድ አስደንጋጭ አደጋ እንደሆነ ይናገራሉ። የእንግሊዙ ዴይሊ ሚረር ጋዜጣ በዛሬ ቅዳሜ እትሙ ሲዘግብ ምን ይቀጥል ይሆን ደግሞ ሲል የአግራሞት ጥያቄ ሰንዝሯል። ይህ በእንዲህ እንዳለ ስድስቱ የአውሮፓ ህብረት መስራች ሀገሮች ጀርመን፣ ፈረንሳይ፣ ቤልጂክ፣ ኢጣሊያ፣ ኔዘርላንድስና ሉክሰምበርግ በቀጣዩ ሂደት ላይ መነጋገር መሰብሰባቸው ታውቋል። ወሬ መሪዎቹ የሆነው አንድ ሆኗል። ቀጣዩ ሂደት እንግሊዝ በአፋጣኝ መውጣት ብቻ ነው ብለዋል። በመጨረሻም ሜዲትራኒያን ባህር ውስጥ ከአንዲት አነስተኛ ጀልባ በትንሹ 7000 ፍርሰተኞች በሁለት ቀናት ውስጥ ማዳን ተችሏል ሲሉ የጣሊያ ባለስልጣናት አስታወቁ። ዜናው አበቃ። የዓለም ዜናዎቹን አድምጠናል። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚቀርበው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ለጥያቄው መልስ የኢትዮጵያ መንግስት ከዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድኖች በየጊዜው የሚቀርቡበትን የዜጎች መብቶች የመጣስ ክሶች አይቀበልም። እንደ ሂዩማን ራይትስ ዋች ያሉ የሰብአዊ መብት ተሟጋች የሆኑ ዓለም አቀፍ ድርጅቶችን ኒዮሊበራል አጀንዳ ያላቸው እያለ ሪፖርታቸውን ያጣጥላል። የገዢው ፓርቲ ፖሊሲ ተቃዋሚዎች የሆኑ ዜጎች ግን በቅርቡ በኦሮሚያና በቅማንት እንደተስተዋለው ባለፉት ዓመታትም በአልሞ ተኳሾች እንደሚገደሉ ዘገባዎች ይናገራሉ። በኢትዮጵያ መንግሥት የተመሰረተው የኢትዮጵያ የሰብአዊ መብት ኮሚሽን ለዜጎች መብቶች በጽናት ለመቆም በእውነት ነፃነቱና ብቃቱ አለው? እንዲህ አይነቱንና በሁለቱ ሪፖርቶች ይዘት ዙሪያ ከአድማጮቻችን ለደረሱን ጥያቄዎች ሁለት የሕግ ምሁራን እየሰጡ ያሉት ማብራሪያ ሁለተኛ ክፍል ይሆናል ቀጥሎ የሚቀርበው። እንግዶቹ አቶ ዳንኤል ብርሃኔ ከአዲስ አበባና በአውስትራሊያ ዩኒቨርሲቲ የሕግ መምህር የሆኑት ዶክተር ጸጋዬ አራርሳ ናቸው። አዘጋጅና አቅራቢ ትዝታ በላቸው። አቶ ዳንኤል እንዲሁም አቶ ጸጋዬ እንግዲህ ቀደም ብዬ የሁማን ራይትስ ዋች ምክትል ዳይሬክተር ለዚህ ሊለፍኮን ድምፅ ሳሰማችሁ ከሰባት ወር በላይ ለዘለቀው ሰፊ የኦሮሚያ ተቃውሞ ከአምስት መቶ በላይ ክስተቶችን ማለትም የመንግስትና የመንግስት ጸጥታ ኃይሎችና የህዝብን ማለትም የተማሪዎችን ግጭት እንደገመገሙ ነው የገለጹት። የመቀሌ አድማጫችን አቶ አሰፋ ይህን የሰጡትን አሁን በአሁኑ የሰጡት አሀዝ በተለያየ ጊዜ ሂዩማን ራይትስ ዋች የተለያየ ቁጥር ሰጥቷል፣ በማለት ተጋኗል የሚል ጥርጣሬ ነው ያላችሁ። ላሰማችሁ ምስሉ አሜሪካ ወደ ሰራተኞች እና አድማጮች በሙሉ እንደምን አላችሁ? ጤናና ክቡር ለእናንተ ይሆን። የከፈለግኩት በሂዩማን ራይትስ ዋች እና በኢትዮጵያ ሰብዓዊ መብት ኮሚሽን በተሰጡት ሁለት አይነት የተቃረነ አስተያየት ላይ ነው። ኢማን ራይቶች ባለፈው የመጀመሪያው ሰማንያ ብለው ነበር ኋላ መቶ ሰባ እዛ ደግሞ አራት መቶ አርገውታል። አሁን ምን ያህል የኢማን ራይቶች ኢትዮጵያ ውስጥ እንደማይሰሩ ና ብዙ እንትን እንደሌላቸው ይታወቃል። በተቃዋሚዎች የተመሰረተ ሪፖርት ነው። ሲነሱ ራሳቸው ወርደው ምን ያህል አጣርተው ነው ከተገለልተኛ አካል ና ከህብረተሰቡ ይህን ሪፖርት ሊያወጡት የቻሉት ና እና ቁጥሩ በጣም የተጋነነ መስሎኛልና በዚህ ላይ አስተያየት ሊሰጡበት ደስ ይለኛል። አመሰግናለሁ። አሰፋ ነኝ ከመካ። በመሰረቱ አንድ ሁለት ሶስት ነጥቦች ማንሳት እፈልጋለሁ። ስለዚህ ምዘና ተመጣጣኝነት የህግ ቋንቋ ነው፣ ፕሮፖርሽናልቲ የምንለው ማለት ነው። ተመጣጣኝነት አንድ የመንግስት አካል በህግ አስገዳጅነት ሲኖርበት ህገ ወጥ የሆነ የሰው የግለሰብ ወይም የህዝብ ተግባር ላይ እርምጃ ወስዶ ግን ያ እርምጃ የዛን ዜጋ ወይም የዛን ቡድን መሰረታዊ ሰብአዊ መብቶች የጣሰ ሲሆን ወይም እየገደበ ሲሆን፣ በዛ ጊዜ የተወሰደው መንግስታዊ እርምጃ ተመጣጣኝ ነው፣ መጀመሪያ አስፈላጊ ነበረ፣ ምክንያታዊ ነበረ፣ እንዲሁም የሰብአዊ መብትና መሰረታዊ ክብርን አይነካም ተብሎ ምዘና የሚደረገው በመሰረቱ አንድ ሰው በሌባ ላይ ቢተኩስ፣ አንድ ሰው ጥቃት እያደረሰ ያለ ወንጀለኛ ሰው ላይ ቢተኩስ፣ አንድ የመንግስት ባለስልጣን፣ የመንግስት ኃላፊ፣ የመንግስት ሕግ አስከባሪ ያኔ የሚነሳ ቋንቋ ነው እንጂ ፍጹም ሕጋዊ መሰረት የሌለው የመንግስት እርምጃ በተፈጸመ ጊዜ የሚነሳ ቋንቋ አይደለም። ስለዚህ ይሄ የመጀመሪያው ግድፈቱ ነው በእኔ ግምት፣ አቶ አዲሱ ሪፖርቱን ሲያቀርቡ በሰማሁት መሰረት ማለት ነው። የመጀመሪያው ችግሩ ዘሎ ከመሀል ነው የጀመረው የሚል ነው። ተመጣጣኝነት የህግ ተግባር ነው። እኛ በዚህ ጉዳይ እያየን ያለነው ምንድን ነው? መንግስት የወሰደው እርምጃ ኦሮሞ ተቃውሞ እንቅስቃሴ ምላሽ እንዲሆን ነው። ያ የኦሮሞ ተማሪዎች ወይም ወጣቶች፣ በኋላ በአጠቃላይ ህዝቡ የተሳተፈበት የተቃውሞ እንቅስቃሴ ህገ ወጥ ተግባር አይደለም፣ አልነበረም። በየትኛውም ሪፖርት እስካሁን ድረስ የትኛውም ቦታ ላይ ህገ ወጥ ተግባር አይደለም። በኢትዮጵያ ህገ መንግስት ውስጥ የተፈቀደ ሰላማዊ ሰልፍ የማድረግ መብታቸውን ተጠቅመው፣ አቤቱታ የማቅረብ መብታቸውን ተጠቅመው፣ የመንግስት ፖሊሲን የመቃወም መብታቸውን ተጠቅመው የወጡበት ሁኔታ ነው ያለው ለዚያውም ስላልተሰሙ ከተስፋ መቁረጥ የተነሳ ሁለተኛ እነዚህ ሰዎች ላይ እርምጃ የተወሰደው ያለምንም ህግ ይልቁንም ብዙ የፖለቲካ ማስፈራራት ድባብ በነበረበት ሁኔታ ነው አንደኛ ቀደም ሲል ከባለፈው ዓመት ጀምሮ በአቶ አባይ ፀሐዬ የተነገረ ዳንኤል ይህን ጉዳይ አጣርቻለሁ ሲል አስታውሳለሁኝ የተነገረ ልክ የማስገባት ፕሮጀክት ነበረ ሁለተኛ ጠቅላይ ሚኒስትሩ ራሳቸው የማያዳግም ርኅራሄ የሌለው ምህረት የለሽ እርምጃ በተቃውሞ እንቅስቃሴው ላይ እንወስዳለን ብለው ተናግረው ነበር። ሶስተኛ አቶ አዲሱ ገብረ እግዚአብሔር የሰብአዊ መብት ኮሚሽን ኮሚሽነር፣ ከእኔ ጋር እንኳን በዶቸዘ ላይ በፐብሊክ ሚዲያ ተጠይቀው ሲናገሩ የተናገሩት አንድ ነገር፣ መንግስት የማያዳግም እርምጃ በተቃውሞ እንቅስቃሴው ላይ መውሰድ ይገባዋል፣ ለልማትና ለሰላም ሲባል ብለው የተናገሩበት ሁኔታ አለ። የሰብአዊ መብት ኮሚሽን ኮሚሽኑ ሪፖርት በተነገረው ያህል እንኳን የሚገባኝ በዚህ ምክንያት ነው። የሚናገረው ንግግር ከሂውማን ራይትስ ዋች ሪፖርት ጋር ምንም ሊጣጣም ያልቻለው። አቶ ዳንኤል ብርሃኔ ዶክተር ጸጋይ ላነሷቸው ነጥቦች የመንግስት መገናኛ ብዙሀን በአንዳንድ ቦታ በአርሲ በአመያ የህዝብ ንብረትም ጠፍቶ እንደነበረ ተቃውሞ ሰልፉን ያካሄዱ በነበሩት በአርሲ ደግሞ በተለይ በሻሸመኔ የሀይል እርምጃ ምን እንደነበረ ጠቅሰዋል። አቶ ዳንኤል ብርሃኔ ደግሞ ጠቅለል አድርጎ እሱ ላይ መልስ ይሰጡንና ወደ አድማጮች ጥያቄ እናልፋለን። ሁለት፣ ሶስት ነጥቦችን ላንሳና፣ አንደኛ ለመረጃ ያክል ፓርላማ ላይ ምንድን ያደረጉት ዶክተር አዲሱ በቃል ነው ያቀረቡት። ከዛ በኋላ ለፓርላማ ለሱ የተበተነ ወረቀት የለም። ለነገሩ የውሳኔ ሀሳብ ነው አጭር ሁለት ሶስት ገጽ ነገር ነች። ምንም ነገር የለውም። ፕራክቲካሊ ያው በቴሌቪዥን የተሰማነው ነው። ከዛ ውጭ ግን ሪፖርት ፓርላማ አባላትም እራሳቸው ያዩት ነገር የለም። እዛ ሲነበብ የሰሙትን ነው። ከዚህ ውጭ ግን ያው ስለ ጋዜጠኞቹ ትክክል ነው። ጋዜጠኞቹ መጀመሪያ ቀዳችሁትን ትታችሁ ሂዱ ምናምን ተብለው ነበረ። በኋላ በቃ ይዛችሁ ሄድ ትችላላችሁ ነገር ብሏቸው ነው የተውትና አጠቃላይ ኤንቫይሮመንቱ አስገራሚ ነው የነበረው። ከዛ ውጭ ሌላኛው ነገር አባይ ጸሐዬ ልክና አስገባቸዋል አሉ የተባለው አንደኛ ኦህዴድ ውስጥ ያለውን ስትራክቸር ነው። የፓርቲ ውስጥ ጭቅጭቅ ነው፣ ለኦሮሞ ሕዝብም አይደለም። ግን እሱንም የተናገሩት አንድ ዓመት በፊት ነው ሰላማዊ ሰልፍ በነበረበት ጊዜ አንዳንድ የወጡ ድምጾች ያው ዝም ብሎ ዶክተር ይደረጉላቸው እንጂ ትክክለኛ ድምጽ አይደሉም። ከአንድ ዓመት በፊት ግን በዛ አይነት ነገር ያሉት የኦሮሞን ሕዝብ ሳይሆን ያው ኦህዴድ ካድሬዎች ጋር ያላቸው የውስጥ ጭቅጭቅ ነው። የራሳቸው ፓርቲ ስለሆነ ብዙ ለራስብን የሚገባ አይመስለኝም። ዶክተር ጸጋዬ የሚቃወሙት አባይን ብቻ ሳይሆን የኦህዴድን ጭምር ይመስለኛል። ስለዚህ የእነሱ የውስጥ ጭቅጭቃቸው ውስጥ ብንገባ አይጠቅመንም። ወደ ሂውማን ራይትስ ዋች ሪፖርት ፣ እሱን በተመለከተ ቅድም አስተያየት ተሰጠውም ነበረ። ያው ሀብታም ድርጅት ስለሆነ እናጋንነዋለን እንጂ ፌስቡክ ላይክ ከዛ የተሻለ ኦርጋናይዝ አድርገው ያቀረቡ አክቲቪስቶች ነበሩ። የእነሱ መረጃ እንዲያውም ምናልባት ይዘብሉ ይሻል። ምክንያቱም ያን ያክል ቁም ነገር ያለው ስራት ለሚሰሩት ለምሳሌ ሻሸመኔ ከነ ቀበሌው ስም ጭምር ይታወቃል። የሃይማኖት ተቋሞች የፕሮቴስታንት የሃይማኖት ተቋሞች ናቸው ጉዳት የደረሰባቸው። ይህ እንግዲህ ቀጥታ አጠቃላይ ተቃውሞውን ይገልጸዋል ለማለት አይደለም ግን እነዛን የሃይማኖት ድርጅቶችም የፕሮቴስታንት ቸርሾች ናቸው፣ እነሱን ጠይቆ ማግኘት ይችሉ ነበረ። የሃይማኖት የጋራ ተቋም ይባላል። ከዛም በደብዳቤ ቴቨር መጠቅ ይችል ነበር። ሊማራ እነሱ ያው ማስታወስ ስለሚፈልጉ ነው። ይሄ እንግዲህ የራሳቸውን ፊዚዮሎጂ ነው። ዞሮ ዞሮ መጀመሪያ የምናውቀው ነገር ስለሆነ የእነሱ ሪፖርት እንደገና አይተን ብዙም በእነሱ ሪፖርት መጨነቅ አያስፈልገንም። ወደ እኛ ወደ መንግስት ግን ስንመጣ ምንድን ነው እኔ አንድ ራሱ አጠቃላይ እኛ አካሄዱ ላይ ችግር ያለብኝ ምን የሰብአዊ መብት ረግጣ ተፈጽሟል። እዚህ ጋር የተደረገው ግድያ፣ ድብደባ ትክክል ነው ትክክል አይደለም። ራሱ ከመሄዱ በፊት የሰብአዊ መብት ኮሚሽኑ እንደዛ አይነት ማንዴት ይኑረው አይኑረው እርግጠኛ አይደለሁም። ነገር ግን በሌላ አለም በአሜሪካ በአውሮፓም እንደምናየው እንደዚህ ትልቅ ቀውስ ሲፈጠር አጣሪ ኮሚሽን እንበለው ወይም አጣሪ ኮሚቴ ይቋቋምና ይሄ ነገር ችግሩ ምንጩ ምንድን ነው? የተለያዩ አካሎች በዚህ ሂደት ምን ሚና ነበራቸው? እያንዳንዱ ከዚህ ምን ድርሻ ይወስዳል? እዚህ ውስጥ እንግዲህ የጸጥታ ኃይሎች አላጋዊ የፈጸሙት ግድያ አንድ አካል ሆኖ ምንድን ያላቸው ግንዛቤና በየደረጃው ያሉ ተቋሞች የኦሮሚያ ክልል ተቋሞችም፣ የፌደራል ተቋሞችም፣ የጸጥታ ተቋሞችም፣ ጸጥታ ያለውን ተቋሞችም፣ ሚዲያም፣ ሁሉም ምን ሚና ነበረው? ምን ሊያደርግ ይገባ ነበር? ከዚህ የምንወስደው ምንድን ነው ተብሎ ለፖሊሲ ሁሉ ግብአት ሊሆን በሚችል ደረጃ ሊሰራ ይገባ ነበር እንጂ በዛ ጥግ ይዞ ሁማን ራይትስ ዋች መንግስትን ይከሳል፣ በዚህኛው ጥግ ደግሞ ይዞ ለመንግስት መከላከያ ይሰጣል። ይሄ እንደው ግድ የለም እስኪ አሁን በዚህ የሚከሰስ የሚታሰር ሰው እንኳን ባይኖር እንደ ሀገር ልንማርበት የሚገባው እድል ነው ራሱ እያመለጠ ያለው ብዬን ማስበው። ይሄ እኮ በመንግስትና በአስተዳደር አካላትና በህዝብ መካከል አለመናበብ ከመኖሩም የመነጨ ነው። በጣም በጣም ብዙ ገጽታ ያለው ነው። ከዛም በኋላ ችግር ከተፈጠረ በኋላ መልስ መስጠት አለመቻል ነው። መልስ ቢሰጥ የሆነ ጊዜ ላይ እልባት ያገኝና የሰዎች ሕይወት ይድን ነበረ። ስለዚህ በዚህ ደረጃ ራሱ እንኳን መማሪያ ሊሆን የሚችል ማለት ራሱ መንግስት ለራሱ ሊጠቅመው የሚችል አይነት ጥናትና ማጣሪያ ኢንኳይሪ ነው መሰራት የነበረበት እንጂ መንግስት አጠፋ አላጠፋ ቀይ ምርጤክስ ነው ወይስ ራይት ነው የሚያገኘው አይነት ነገር ላይ በቃ በዚህ ፋይሉ ሊዘጋ ከሆነ እንደ አገር ራሱን የሚቆጭ ነው የሚሆነው። አመሰግናለሁ። የመጀመሪያው እንቅስቃሴው እንደተጀመረ በህዳር ወር እንደተጀመረ በመጀመሪያው ሁለት ወር ውስጥ የቀድሞ የኢትዮጵያ ሰብአዊ መብት ኮሚሽን ኤርኮ ጥናት አቅርቦ ነበረ። በሁለቱ ወራት ውስጥ መቶ ሰው እንደሞተ ጠቅሶ ጥናት አቅርቦ ነበረ። ግን መቀጠል አልችልም ወጪ የለኝምና ብሎ ወደ ቀጣዩ ጥያቄ እንሂድና መልሳችሁን አጠራ ጠራ አርጋችሁ አመሰግናለሁ። ቪዎች ጥያቄ ሁማን ራይትስ መጀመሪያ የምጠይቀው ምንድን ነው? አንደኛ ኢትዮጵያ ውስጥ ከኤርትራ የበለጠ ብዙ ግፍ ደርሷል ብዬ አስባለሁ። ኤርትራ ውስጥ ግፍ አለ፣ ግን የጎላ እንደዚህ በዓለም አቀፍ ደረጃ የታወቀ አሁን የኦሮሚያው ለስድስት ወር ህዝብ ሲጨፈጨፍ ሲገደል፣ በጋምቤላ ላይ ሁሉ ግፍ ሲፈጸም በሁለት ሺ አምስት በአውሮፓውያን አዲስ አበባ ላይ የተደረገው ግፍ በወልቃይት በኦጋዴን በየጊዜው የዩኒቨርስቲ ተማሪዎችን በመግደል ይህ ስርአት የተካነ ነው። ከዚህም በላይ ደግሞ ዘረኛ ነው። ይህ ሁሉ እየታወቀ ለምንድን ነው በዚህ መንግስት ላይ እንደ ኤርትራ ጠንካር ብሎ ያልታየው? አሁን ለምሳሌ ስለ ኢትዮጵያ ሰብአዊ ድርጅት እኔ በኩል የኢትዮጵያ አለውም የህዋት ነው ማለት ምክንያቱም ሰውየው መድረክንና መያድ ነው። እነዚህን ድርጅቶች አሳልፈው ለህወሓት እንዲመች አድርጎ እንትን ያሉ ናቸው። እኔ በበኩሌ ኢትዮጵያ ውስጥ ህወሓት የሚፈልገውን ነው እየተደረገ ያለ ለምሳሌ እኒ ሰውዬ ከመረመሩት ውስጥ የወልቃየትን ዘለው የቅማንትና የአማራውን ምናምን ያደርጉት ምክንያቱም ወልቃየት ህወሓትን ስለሚነካ እንዲያውም ወልቃየት ላለፉት ሀያ አምስት ዓመታት ሲገደሉ ሲሰደዱ እንዲያውም ይባስ ብሎ ደግሞ እንደ ሳውዝ አፍሪካ መሬቱ ሲፈለግ እየተፈናቀሉ በሀገራቸው ብዙ ግፍ እየተፈጸመ ነው። እነሱ የሚናገሩት ነው ቋንቋቸው እንዳይናገሩ እየተደረገ ነው። እና እኔ በኦሮሚያው የሚሰው ድርጅታቸው የሰጡት የወያኔ ነው የምለው እኔ ትክክል አይደለም ብቻ ሳይሆን መጀመሪያ ምን ጠብቆ አልነበርም ምንም አልጠብቅም። የጠበቀም ሰው ካለ ሞኝ ነው ባይነኝ። ምክንያቱም ሰውዬ በፍርድ መጠየቅ ያለባቸው ናቸው። ለዚህ ለአቶ ዳንኤል ብርሃኔ እድሉን ልስጥ እንዲመልሱ። አድማጩ ከሰጡት አስተያየት ልነሳና የሰብአዊ መብት ኮሚሽኑ ኦሮሚያ ውስጥ ስለነበረው ችግርና ቅማንት ጋር ስለነበረው ችግር ሪፖርት አውጥተዋል። ስለ ወልቃይት አላወጣም። ለምንድን ነው ብዬ ባስብ ለዚህ ተጠይቀው የሰጡት መልስ ባይኖሩም ግን ግልጽ ይመስለኛል። ወልቃይት ውስጥ እንደዚያ ያለቃ አልተፈጠረ ነው የሰብአዊ መብት ጉባኤ የሚባለው ወይም ሂውማን ራይት ካውንስል የሚባለው ሌላኛው የግሉ ድርጅት ማለት ነው። እሱ ስለ ወልቃይት ሪፖርት ማውጣት ፈልጎ በጣም ተቸግሮ ምንድን ነው ያደረገው? በሰላሳ አርባ አመት ውስጥ በአርባ አመት ሰላሳ ሰው ሞቷል ነው ያለው። እንግዲህ ቅማንት ላይ በአንድ ቀን ነው ወደ ሰባ ሰው ምናምን ያለቀው፣ በአንድ ቀን ነው ወደ ሶስት ቀን ውስጥ ነው ሰባ ሰው ያለቀው። እና ምንና ምን ተነጻጥሮ ነው? በአማካይ በአመት አንድ ሰው ነው እንግዲህ ወልቃይት የሞተው ማለት እንደዚም፣ ጥያቄ ያላቸው የወልቃይት ሰዎች ካሉ ነው ይደግፋለሁ ማለት መታጠኑ ችግር የለውም። ኢትዮጵያ ውስጥ ተማሳይ ጥያቄ ብዙ ቦታ ይኖራል። ምንም አሁን ሊስት ማድረግ ይቻላል ከተፈለገ ድንበር ላይ ያሉ አጎራባቸውን ክልል ወረዳዎች ሁሉ ወደዚህ ነው ወይም ወደዛ ነው ወይም ጭቅጭቅ በፖለቲካ ውይይት ላይ የሚሆን አንዳንዴ ደግሞ እዛም አካባቢ ነዋሪ የሆኑ ሰዎች ሲያነሱ እንሰማለን። ስለዚህ እንደዚህ አይነት ጥያቄ በመነሳት በመርህ ደረጃ ችግር የለው እና ይሹ እንደ ታሪክ ቴሬቲካ በመርህ ደረጃ እንዴት መፈታት ያለበት የሚለውን በተገቢ መወያየትና ከዛም የምንወስደው ነገር ደግሞ ካለ ሀገሪቱ ዙሪያ ተግባራዊ ማድረግ ነው። ግን አሁን ስለ ኦሮሚያና ስለ ቀማት በምናወራበት ደረጃ የምናነሳው ነገር አይደለም። እሺ፣ አመሰግናለሁ። እንግዲህ ወደ ሌላ ጥያቄ እንሂድ። ሌላው ጠያቂ ደግሞ ቀደም ሲል ዶክተር ጸጋዬ አራርሳ ጠቅሰዋል። አቶ ዶክተር አዲሱ ገብረ እግዚአብሔር ከእርሶ ጋራ በዶይቼ ቬለ ሬዲዮ ላይ ቀርበው መንግስትን በመወገን ተከራክረው እንደነበሩ እና እሳቸው ታዲያ የሰብአዊ መብት ሪፖርቱን እንደ አንድ ነጻና ገለልተኛ ሰው ሊያቀርቡ ይችላሉ ወይ የሚል ሀሳብ ነው ያላቸው። ከዚያም በላይ ኦሮሚያ ውስጥ ለተካሄደው አስከፊ ግድያ በፓርላማ ውስጥ በተደረገው ይቅርታ ሊሽር ይችላሉ ወይ ይላሉ። ስሙት ጥያቄው። ሄሎ ቪኦኤዎች፣ እንደምንከረማቸው የዘወትር አድማጫችሁ ነኝ። ሁለት ጥያቄዎች አሉኝ። መቼም የኢህአዴግ መንግስትና የሰብአዊ መብት ጥሰት የአንድ ሳንቲም ሁለት ገጽታ ሆነዋል። ይህንን የሚሉት የኢህአዴግ ተቃዋሚዎች ብቻ ሳይሆኑ ለኢህአዴግ ቀለብ የሚሰፍሩለት የአሜሪካ መንግስትና የአውሮፓ ዩኒየንም ጭምር ናቸው። ሂውማን ራይትስ ዋችና አምነስቲ ኢንተርናሽናል መንግስትን ያልተቹበት ጊዜ የለም። ወደ ጥያቄ ስገባ ሁለት ነገር ነው የማነሳው። አንደኛው የኢህአዴግ መንግስት ሮሚያ ውስጥ በተለይም ደግሞ ወለጋ ውስጥ ከአንድ ቤተሰብ እናትና ልጅን ገድለዋል በሰሞኑ የኦሮሚያ ተቃውሞ ማለት ነው። ይህ ጠባሳ በእነ ዶክተር አዲሱ ገብረ እግዚአብሔር ሪፖርት እና በአቶ ኃይለ ማርያም ደሳለኝ የፓርላማው ይቅርታ ሊሽር ይችላል። ከአንድ ቤተሰብ እናትና ልጅ ሞቶ ማለት ነው። ኢህአዴግ ለምንድን ነው ከታሪክ መማር የማይችሉት? ሁልጊዜ እየገደሉ መኖር ይቻላል ወይ? ደርግስ ወድቆ የለም ወይ? ኃይለስላሴ መንግስት ወድቆ የለም ወይ? ለወደፊቷ ኢትዮጵያ ለምንድን ነው የማያስቡት እነዚህ ሰዎች? ሁለተኛው ጥያቄ ዶክተር አዲሱ ገብረ እግዚአብሔር የዚህ የሰማዊ መብት ኮሚሽን ኮሚሽነር ናቸው። እኚህ ሰው ከአንድ ከሁለት ወር በፊት በጀርመን ድምጽ ላይ በዶች ቬሌ ቀርበው መንግስትን ደግፈው ሲሞግቱ ነበር። እና በጣም ሲከራከሩ የመንግስት ቃል አቀባይ እንጂ በእውነት ገለልተኛ ሰው አይመስሉም ነበረ እና ይህንን ሪፖርታውን በገለልተኛ ሁኔታ አስተናግዷል ማለት ይቻላል። ድምጻቸውን ከዶችቬሌ ሬዲዮ ፋይል መስማት ይቻላል። ዶክተር ጸጋይ አራርሳ ስለዚህ ስለ ድርጅቱ ራሱ ስለ ሰብአዊ መብት ኮሚሽን የተነሳዋል ነጻ አይደለም የሚል ከዚያ በላይ ግን የወልቃይት ጥያቄም የማንነት ጥያቄ ነው። የቅማንት ጥያቄም የማንነት ጥያቄ ነው። በሰብአዊ መብት አያያዝ ረገድ ደግሞ አንድ ሰው ይሙት ሰላሳ ሰው ይሙት ያው መብት ተጣሰት። ሁሉም ሰው እንዲሞት አይፈቀድም እና በዚህ ላይ አስተያይቶን ቢሰጡ እ እሺ አመሰግናለሁ። እነዚህን ነጥቦች ከማንሳት በፊት ቀደም ሲል አንድ የተነሳ ነጥብ አለ። አቶ አባይ ፀሐዬ ያሉት ከአመት በፊት ነው። አዎ እውነት ነው፣ ከአመት በፊት ነው። የእሳቸውም ሆነ የሌሎቹ ባለስልጣናት ንግግር የዚህ እርምጃ ባክግራውንድ ነው። ይሄ እርምጃ በዛ ኢንፎርምድ የሆነ ነው፣ አሁን የተወሰደው የሰብአዊ መብት ጥሰት እርምጃ ያ ባክግራውንዱ አድርጎ ነው፣ በዛ ኢንፎርምድ የሆነ ነው ለማለት ነበር ያነሳሁት። ገለልተኛ ኮሚቴ ተቋቁሞ ይሄ ጥናት ተደርጎ በሚገባ ትምህርት ልንወስድበት ይገባ ነበረ። እውነቱ መውጣት ነበረበት የፖለቲካል ፖይንት ስኮሪንግ መሆኑ ቀርቶ ይሄም እኔ ይስማማኛል። እኔ እንደ አንድ ግለሰብ ሌሎች የኢትዮጵያ ውስጥ በሕግ ተቋቁመው የፖለቲካ ተቃውሞ ስራ የሚሰሩ ፓርቲዎችም ሲጠይቁ የነበሩት እንደዚሁ ገለልተኛ የሆነ ነጻ ተቋም ተቋቁሞ እውነቱ በደንብ እንዲጣራ እና ከዛ በተጣራው እውነት መሰረት ሁሉም ኃላፊነት ያለባቸው ሰዎችም ሆነ ድርጅቶች የመንግስት አካላትም እንደዚሁ ኃላፊነታቸውን እንዲወስዱ የሚል ነበረ። ይሄ አልተደረገም። ይሄ በዚህ ላይ ምንም ተቃውሞ የለኝም። አሁን የተነሳው ኢትዮጵያ ሰብአዊ መብቶች ኮሚሽን ተገለልተኛነት ወይም ነጻነት ነጻ ተቋምነት ትንሽ አስቸጋሪ ነው። እኔ ያው ከታሪኩ ከአመሰራረቱ ጀምሮ በቅርብ የምከታተለው ድርጅት ነው። ነጻ ብዬ አላምንም። ነጻነት ያልነበረው በመጀመሪያ የተቋማዊ ብቃት ችግር ስለነበረበት ከዛ የሰው ጥረት ችግር ስለነበረበት እኔ የተባበሩ መንግስታት ድርጅት ሆኜ ለእነሱ የዴሞክራሲ ዴሞክራቲክ ኢንስቲቱሽንስ ቢልዲንግ ፕሮግራም ውስጥ ለእነሱ ብዙ ገንዘብ በማውጣት ብዙ ቴክኒካል አስስተንስ እና የሰው አይነት ሊቃውንትን ወይም እውቀት ያላቸውን ሰዎች ለእነሱ በዩኤን ቮሊንቲርነት እንቀጥርላቸው ነበረ። ስለዚህ በግልጽ በቅርብ የማውቀው ተቋም ነው። ከዛ ከዛ የተነሳ የአቅም እጥረት ስላለው ከአቅም እጥረት የመነጨ ነጻነት ማጣት ይታይበት ነበር በጀቱም መንግስት ላይ የተደገፈ ከመሆኑ የተነሳ ወዘተ። ከዛ አልፎ ግን የኮሚሽኑ መሪዎች በተለያዩ ጊዜ እስካሁን ድረስ ሶስተኛው ናችሁ። ዶክተር አዲሱ እኔ እስከማውቀው ድረስ እነዚህ መሪዎችም የአእምሮ ነጻነት ከመንግስት ሲያሳዩ አላየሁኝምና፣ ለዚህም ነው ቅድም የጠቀስኩትን ንግግር ያነሳሁት። ከዚህ በፊት ከእሳቸው ጋር ውይይት በምናደርግ ጊዜ የማያዳግም እርምጃ መውሰድ አለበት መንግስት ብለው የተናገሩ ሰው ነበሩና፣ ገና ያኔ ተገለልተኛነታቸው ጥያቄ ውስጥ ይገባል። ከዛ ባሻገር መንግስት ብዙ ወቀሳ ሲበዛበት የሰብአዊ መብት ጥሰት አለ ተመጣጣኝ ያልሆነ እርምጃ እየወሰዳችሁ ነው ህጻናት እየገደላችሁ ነው ተብለው ሲወቀሱ መጀመሪያ ያሉት ነገር የሰብአዊ መብት ኮሚሽን አለው መንግስት ያ ኮሚሽን ያጣራልናል ነው ያ ያጣራልናል የሚል ራሱ ተከሳሹ በጠየቀና ይሄ ተቋም ለእኔ ያጣራልኛል እውነቱን ይመሰርትልኛል ብሎ ሲናገር ያን የዛኑ ሞመንት ያ ተቋም ነጻና ገለልተኛ እንዳልሆነ ያሳያል ብዬ አምናለሁኝ ከዚህ ባሻገር ተቋሙ እውነትን ማውጣት ይገባው ነበረ። በመሰረቱ በየአመቱ በሚያቀርባቸው ሪፖርቶች በሀገሪቱ ውስጥ ያሉ የሰብአዊ መብት ሁኔታዎችን ማብራራትና ማውጣት ነበረበት። ብዙ ማንዴቶች አሉት። በአዋጅ ሲቋቋም ወደ አስር ማንዴቶች የተሰጡት ተቋም ነው። እዛ ማንዴቶች ላይ ተመርኩዞ እነዚህን ሁሉ ነገሮች ማድረግ በአጠቃላይ ሀገሪቱ ውስጥ ያሉ የመብት መድፋፋቶችን ማለት፣ መንግስት አውቆ መብት ይጥሳል ተብሎ አይታመንም። መንግስት በኤክሲጀንሲዝ የገቨርነንስ ኤክሲጀንሲዝ ምክንያት የመብት መድፋፋቶች ቢያጋጥመው እነዛን እያስታወሰ እንደ መንግስት ህሊና የመንግስት የሥነ ምግባር አስከባሪ ተቋም ሆኖ ያገለግላል ተብሎ የታሰበ ተቋም ነው። ያንን አላደረገም። አሁን ይልቅ በዚህ በዚህ ምርመራ ደግሞ ያደረጉት ነገር ቢኖር በተለይ የኦሮሚያን በተመለከተ ማለት ነው። እውነትን መመስረት ሳይሆን ተቋማዊ የሆነ የፖለቲካ ውሸት፣ ፖለቲካል ላይ ኢንስቲቱሽናል ላይ ነው ያስቀመጡት። ከዚህ ባሻገር ስለ ወልቃይት ጉዳይ ለምን አላጣሩም? ስለ እንደዛ አካልን ስለ ሁሉም ለምን አላጣሩም ማለት ይቻላል። አሁን በኦሮሚያ ኬዝ ምክንያት አላቸው አጋን ይሄ ነገር እኔ ሕገ ወጥ የሆነ እርምጃ ተወስዶ መብት ተጥሶ ስለሆነ በህግ የምንነጋገርበት ነጋገርበት ስለ ፕሮፖርሽናሊቲ፣ ስለ ተመጣጣኝነት ምናምን የምንነጋገርበት ስለ አይደለም። በዚህ በኦሮሚያ ኬዝ በፖለቲካል ፖለቲካሊ ብቻ ነው አንድስታንድ ማድረግ የሚቻለው። ፖለቲካው ምንድን ነው? የኦሮሚያው እንቅስቃሴ በእጅጉ መንግስትን እና አስተዳደሩን የመንግስትን የማስተዳደር አቅም ያናጋ በመሆኑ ከዓለምም አካባቢ ተደጋጋሚ ወቀሳ ስለደረሰባቸው የሰብአዊ መብት ኮሚሽኑ ይሄን ማጣራት በራሱ የወሰደው የማጣራት ተግባር የጀመረው ከመንግስት ኃላፊነትን ለመመለስ ወይም ተጠያቂነትን ለመሰወር ነው። ይሄን ሲያደርግ ደግሞ አሁን ባወጣው ሪፖርት መሰረት ኢንስትቱሽነል ላይ ተቋማዊ ውሸት ነው ያስቀመጠው። ይህም የመንግስት ሰዎች ተጠያቂ እንዳይሆኑ ለማድረግ ነው። ከዚህ በተረፈ ግን የወልቃይትን ለምን አልሸፈነም? ወው ምንም ሲኒስትር የሆነ የፖለቲካ አቋም ስላለ ብቻም አይደለም፣ አቅምም የላቸውም። እውነት እንነጋገር ከተባለ ያን ተቋም በቅርብ አውቀዋለሁኝ። ስለዚህ ሰዎች ሊያቀርቡ ይችላሉ። የወልቃይትም ይጣራ፣ የጋምቤላውም ይጣራ፣ የወጋዴኑም ይጣራ፣ እነዚህ ሁሉ ይጣሩ እየተባለ ሊቀርብላቸው ይገባል። እነሱን በሚገባ መጠን ማጣራት አለባቸው ነጻና ገለልተኛ ሆነው። ነገር ግን እኔ ቀደም ሲል እንዳልኩት ነጻና ገለልተኛ ለመሆን የሚያስችል ተቋማዊም ፋይናንስ የፋይናንሽል የሆነም የእውቀትም የባለሙያም ብቃት አላቸው ብዬ አላምንም። ከዚህ ባሻገር ደግሞ የፖለቲካ ሹመኞቹ ማለት ኮሚሽነሮቹ ፍጹም የፖለቲካ ጐብዳጅነት ስላለባቸው ነጻና ገለልተኛ ተቋም ሆኖ ያገለግላል ብዬ አላምንም። እውነትንም ይመሰረታል ብዬ አላምንም። አመሰግናለሁ። ዶክተር ጸጋዬ። አቤት። አቶ ዳንኤል፣ አያይዤ ሌላ ጥያቄ ላቅርብ። መሰረታዊ ስለ ሰብአዊ መብት ምንነት ጥያቄ ነው። ይሄ ጥያቄ ግዛቸው ዮናስ ይባላሉ። ከኦሮሚያ አመፅ ጋር ተያይዞ በተፈጠረው ግጭት ህገ መንግስታዊ ጥሰት እንደተፈጸመ ማንም የማይክደው ይመስለኛል። በርካታ የህገ መንግስቱ ድንጋጌዎች የተጣሱ ቢሆንም አንቀጽ አስራ አራትን ያህል የተጣሰ የለም እና በቅንፍ ያስቀምጣሉ። ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል፣ የደህንነትና የነጻነት መብት አለው ይላል ይህ አንቀጽ። በዚሁ ህገ መንግስት መሰረት ማንኛውም ሰው መንግስት ወይም ድርጅት ላይ ህገ መንግስቱን የማክበር እና የማስከበር ግዴታ ይጥላል ይላል እና የእሳቸው ጥያቄ የሰብአዊ መብት ኮሚሽኑ ታዲያ በራሱ ቁጥር እንኳ መቶ ሰባ ሶስት ሰዎች መገደላቸው ብዙ ሰው መታሰሩና ትክክለኛ ተመጣጣኝ ነው ሲል በህገ መንግስቱ መሰረት የሰውን ህይወት ለማጥፋት መብት ያልተሰጣቸው ሰዎች የአንድ መቶ ሰባ ሶስቱን ዜጎች ነፍስ እንደቀጠፉ ቀጠፉ አይቶ ይሆን ወይስ ለህገ መንግስት መታመን እነሱን አይመለከታቸውም? እነዚህን አነጣጥሮ የሚተኩሱ ወታደሮችን አይመለከታቸውም? ይህንን ነው ጥያቄ የሚያቀርቡት ጠያቂያችን አቶ ግዛው ዮሐንስና ከሰብአዊ መብት አያያዝ አንጻር ወይስ ሰብአዊ መብት የሚባለው ግንዛቤ ያለው ኢትዮጵያ ውስጥ በተጨባጭ ክቡራትና ክቡራን አድማጮች ዝግጅቱ አልተጠናቀቀም። የመጨረሻው ክፍል በነገው ምሽት ይቀርባል። እንድትከታተሉ ከአክብሮት ጋር እንጋብዛለን። የቅዳሜ ምሽት ፕሮግራማችንን አጋምሰናል። አሁን ወደ ሙዚቃ ቃና ይሆናል የምናልፈው። መስመሩን ለጽዮን ግርማ እለቅላታለሁ። መልካም የቅዳሜ ምሽት እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች የሙዚቃ ቃና እንግዲህ ሁሌም ቅዳሜ ምሽት በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ ዝግጅት ከሚተላለፍበት ስቱዲዮ በቀጥታ እየተዘጋጀ ወደ እናንተ አድማጮች የሚደርስ ምርጥ የሙዚቃ ዝግጅት ፕሮግራም ነው። ለፕሮግራሙ የምንመርጣቸው አብዛኞቹ ሙዚቃዎች በእንግሊዝኛ ቋንቋ የተዜሙ ሲሆኑ አልፎ አልፎም በሌላ ቋንቋ የተዜሙትን ጣል እናደርጋለን ዘፈኖቹ መራርጬ አብሬያቸው የማመሻው ጽዮን ግርማ ነኝ አብራችን አብራችሁን ቆዩ ባሳለፍ ነው ሰኞ የዓለም የስደተኞች ቀን በመላው ዓለም ተከብሮሏል። ይህን ዕለት ምክንያት በማድረግም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ባወጣው አዲስ ሪፖርት ባለፈው ዓመት ከመኖሪያ ቀያቸው የተፈናቀሉ ሰዎች ብዛት ከምንጊዜውም የላቀ መሆኑንና ግጭትና የፖለቲካ አለመረጋጋት ለመፈናቀላቸው ዋና ምክንያት እንደሆነ በሪፖርቱ አስፍሯል። እስካለፈው የአውሮፓውያኑ 2015 ዓ ም ብቻም ከቤት ንብረታቸው በግዴታ የተፈናቀሉ ሰዎች ቁጥር 65 ነጥብ 3 ሚሊዮን እንደሚደርስ በሪፖርቱ ተጠቅሷል። በዚህ ዓመት ደግሞ ይህ ቁጥር በአምስት ሚሊዮን መጨመሩንም ይሁ ሪፖርት ያስረዳል። የዚህ ሳምንት የዛሬው የሙዚቃ ቃና ፕሮግራምንም የዓለም የስደተኞች ቀንን ምክንያት በማድረግ የሙዚቃ ምርጫዎቼ በሙሉ ስደተኞችን ለማስታወስ ለማበረታታትና ዓለም እንዲያግዛቸው ግፊት ለማድረግ የተዜሙ ዜማዎችን አብረን የምናድምጥበት ምሽት ይሆናል። እንግዲህ ይህ ሪፖርት እንደሚያስረዳው ከጠቅላላው የዓለም ስደተኞች ቁጥር ወደ አስር ሚሊዮን የሚሆኑት ሶሪያውያን ናቸው። ከዚህ ውስጥ ሶስት ሚሊዮኑ ወደ ጎረቤት ሀገሮች የተሰደዱ፣ ቀሪዎቹ ደግሞ እዚያው አገር ውስጥ ከመኖሪያ ሰፈራቸው ከመኖሪያ ቤታቸው የተፈናቀሉ መሆናቸው ታውቋል። የኔም የመጀመሪያ የሙዚቃ ምርጫ ዋት አባውት አስ ይሰኛል። ለሶሪያ ስደተኞች የተሰራ ሙዚቃ ነው። ማይክል ሀርት የተባለ የሶሪያ ተወላጅ የሰራው ዘፈን ነው። ዋት አባውት አስ፣ ማይክል ሀርት A hundred thousand dead. And still you wait. Innocent civilians have bled the ground in red. And still you wait. The world is busy living an ordinary life: school and work and family and sleeping safe at night. What about us? Don't we count at all? Should we just keep on dying? While you're waiting to solve The political mess All you do is stall Can't you see the bloody writing All over the wall What about us? Chemical Rockets Raining from the sky Still you wait Millions of refugees running for their lives Still you wait This page we write in history of the human race Inks and blood for all the sea we never can erase ማይክል ሃርት ሶሪያ ተወልዶ ስዊዘርላንድና ኦስትሪያ ያደገ አርቲስት ነው። አሁን ደግሞ የሚኖረው አሜሪካ ነው። የፖፕና የሮክ የሙዚቃ ስልት አቀንቃኝ ነው። እዚህ አሜሪካ ሆሊውድ ነው የሚገኘው አሁን ከበርካታ ታዋቂ የሙዚቃ ባለሙያዎች ጋር ስራዎቹን በመስራት ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2011 ዓ ም የሰራው ይሄ ዋራባውት አስ የተሰኘው ሙዚቃ መታሰቢያነቱ ለሶሪያውያን ስደተኞች ያደረገ ሲሆን በዘፈኑ መግቢያ ላይም እንደ አውሮፓውያን አቆጣጠር በ2011 ዓ ም በሰላማዊ መንገድ ለዘመናት የተነጠቀው ክብራቸውንና ነጻነታቸውን በሰላማዊ መንገድ ለጠየቁ መንግስቱ በሀይል ምላሽ ሲሰጣቸው ዓለም እንዲደርስላቸው ጠየቁ፣ ግን ማንም አላስጣላቸውም። ይህ ዘፈን የተሰራውም ለነዚህ ዓለም ለጣላቸውና ለዘነጋቸው ንጹሐን የሶሪያ ዜጎች ነው ሲል ይህንን ዘፈን መታሰቢያነቱን ለሱ አድርጎት ነበረ። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሪፖርት አሁን በዓለም ላይ ከ አንድ መቶ አስራ ሶስት ሰው አንዱ ሀገር ውስጥ እያለ ተፈናቅሏል፣ አሊያም ስደተኛ ሆኗል ይላል። ማህር ዛይን የሊባኖስ ተወላጅ ስዊድናዊ የአር ኤን ቢ ዘፈን ስልት አቀንቃኝ ነው። የዘፈን ግጥም ጸሀፊ ነው። ፕሮዲውሰር ነው። በዘመናዊ የእስልምና ዘፈኖች ኮከብ ድምጻዊ የሚል መጠሪያ አግኝቷል። ቤተሰቦቹ በስምንት ዓመቱ ነው ከሶሪያ ይዘውት ስዊድን የገቡት ዋን ዴይ የተሰኘ ዘፈን ለሶሪያውያን ስደተኞች መታሰቢያነት በሚል ሰርቷል። ይኸው ዘፈን ለተባበሩት መንግስታት የስደተኞች ኮሚሽን ስልሰኛ አመት በዓል ላይ በጄኔቫ ስዊዘርላንድ ሲከበር በ2014 ዓ ምት ማህርዛይን ከሙሉ ባንዱ ጋር ዘፍኖት ነበር። እስቲ ይህንኑ ዋን ዴይ የተሰኘ የማህርዛይንን ዘፈን እናዳምጠው። Silence is the loudest cry. I'm safe, but I've lost everything I've known. Oh, I can't smile because the pain has gone, but cry because it's where I'm from. Oh God, I turn to you to make me strong again. Oh, one day. The sweet reflection shining of my first home I give anything to see my family again and say how much I love them that's all I imagine one day I wish I could go back tomorrow if it's only for just one second put both back into a town that's frozen i can't smile because the pain has gone I cry because it's where i'm from oh god i turn ሰሞኑን የወጣውን የተባበሩት መንግሥታት ድርጅት ሪፖርት አስመልክቶ የኮሚሽኑ ኃላፊዎች ሲናገሩ በእያንዳንዷ ደቂቃ ሀያ አራት ሰዎች ቤት ንብረታቸውን ጥለው ከቀያቸው ይፈናቀላሉ። ከእነዚህ ውስጥ ሁለት ሶስተኛውን ቁጥር የሚይዙት ደግሞ ሀገር ውስጥ የሚፈናቀሉ ናቸው። ማለትም እዛው ሀገር ውስጥ እያሉ አካባቢያቸውን፣ ቤታቸውን፣ ንብረታቸውን ጥለው ልጆቻቸው የሚበታተኑ ወይም ልጆቻቸውን ይዘው ወደ ተለያየ ቦታ የሚሰደዱ ስደተኞች ማለት ነው። እነዚህ እያ በእያንዳንዷ 24 ደቂቃ ውስጥ ሰዎች ቤት ንብረታቸውን ጥለው እየተፈናቀሉ ይገኛሉ ይላል። ዘጠና በመቶ የሚሆኑት እነዚህ ተፈናቃዮችም ከደሀና መካከለኛ ገቢ ካላቸው ሀገራት የሚፈናቀሉ እንደሆነ ይገልጻል። ይሄ ሪፖርት ስዊተስት ግርል ዋይክለፍ ዣን ለስደተኞች መታሰቢያ እንዲሆን የሰራው ዘፈን ነው። ኤኮን ሊልዋይኒ እና ኒያ አጅበውታል። ስዊተስት ግርል ወይም ደግሞ ዶላር ቢል ይሰኛል የዘፈኑ ርዕስ። Clef, your mission is a difficult one it always is sir these are photos of ayabonga she's to be deported back to a hostile country you cannot let this happen this refugee camp everybody was waiting for word if they would get into the country and be deported me i just wanted to see her get in man the sweetest girl some live for the bill some kill yes. for the bill yeah. Yeah. Yeah. she whined for the bill grind for Weeks. the bill oh. Oh. she used to be sweet some still for the bill if they got a pay the bill yeah. She used to be Two nice, white, clef, We see on the video oh. High school, she was that girl that make me do the hula hoop and the Just to get a pic again, she's a champ High school, she was that girl that make me do the hula hoop and the Just to get a pic again, she's a champ she Never thought that she would come and work for the president Just to join Washington She fall, he come this, sunny day, day, all you wanna know is where my money at. Lose like, leg, don't get fed. Go out there, make my bread. All you wanna know is where my money at. Say, Have a seat. Passport. Aya Yes. You're being deported. What? Transportation will come and pick you up in 24 hours. What do you mean? You gather your belongings. What? There's you need no them. way! Hector, no, they're no, no, out no. of here. No, no, no! Next. እንግዲህ ከዚህ ቁጥር ውስጥ ሶሪያውያንን ከሚጨምረው ሀያ አንድ ሚሊዮን የስደተኞች ቁጥር ግማሹ ከአፍጋኒስታንና ሶማሊያ የሚሰደዱ መሆናቸው በሪፖርቱ ተካትቷል። በተጨማሪም ከነዚህ ስደተኞች ውስጥ ሀምሳ በመቶ የሚሆኑት ህጻናት መሆናቸውንም አብዛኞቹ ደግሞ ከቤተሰቦቻቸው ጋር የተለያዩ መሆናቸውን ሪፖርቱ አስፍሯል። ፎሊንግ ሌቭስ ጆን ዴንቨር የተባለ Dims uh, Awi Lessedingo Chumathasabia Yihun Yazemo Zemalo -ze Falling Leaves Thank you for this precious day. These gifts you give to me My heart's so full of love for you Sings praise for all I see Oh, sing for every mother's love, for every childhood tear. Oh, sing for all the stars above, the peace beyond all fear. This is for the refugees, the one. Without a home A boat of Falling leaves who give themselves away from dust to dust, from sea to shear, and to another day if I could have one wish on earth of all. you for this precious thing, these gifts you give to me my heart so full of love for you sings praise for all i see oh saying for every mother's love for every child would fear, all sing for all the stars above. The peace beyond all no fear, all sing for all the stars above. The report by the Amit ቀውስ የታየባቸው ብሎ ካስቀመጣቸው ሀገሮች አንዱ ደቡብ ሱዳን ነው። ደቡብ ሱዳን እንግዲህ በርካታ የደቡብ ሱዳን ነዋሪዎች ወደ ተለያዩ ጎረቤት አገሮች በብዛት የጎረፉባቸው አመት ነው። በኢትዮጵያም ከሁለት መቶ ሰባ ሺህ በላይ የደቡብ ሱዳን ስደተኞች በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች መጠለያ ጣቢያ ሰፍረዋል ተብሎ ይገመታል። እንግዲህ የተባበሩት መንግስታት ድርጅት ሪፖርት እንደሚያስረዳው በኢትዮጵያ ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ በአጠቃላይ ወደ ሰባት መቶ ሰላሳ ሺህ የሚሆኑ ስደተኞች ኢትዮጵያ ባሉ የተባበሩት መንግስታት ድርጅት የስደተኛ ጣቢያዎች ውስጥ ሰፍረው እንደሚገኙ ሪፖርቱ ያመለክታል። ቀጣዩ ምርጫዬ ሙቪንግ ይሰኛል። አወር ፎር ሴሚስተር ግሩፕ በሚል በርሊን ውስጥ የዩኒቨርሲቲ ተማሪዎች የተቋቋመ ቡድን ነው። እነሱ ናቸው በ ሁለት ሺ አስራ አምስት መጨረሻ አካባቢ ያለውን የስደተኞች ሁኔታ አይተው በጋራ የዘፈኑት ዘፈን ነው ሙቪንግ ይሰኛል። Restless minds walking straight have no time, they can wake countless days, unknown ways. More Yeah. لاني لا ما جلل الترج والان مدمر مدمر ሙቪንግ የተሰኘውን ዜማ ነበር የሰማ ነው። እንግዲህ በስደተኞች ተቋሙ ሪፖርት መሰረት ከመካከለኛው ምስራቅና ከሰሜን አፍሪካ የሚሰደዱና ከቀያቸው የሚፈናቀሉ ሰዎች ቁጥር 23.6 ሚሊዮን መሆኑ በመላው ዓለም ከፍተኛ የተፈናቃዮች ቁጥር ተብሎለታል። ከሰሀራ በታች ያሉ ሀገሮች በ አስራ ስምንት ነጥብ አራት የስደተኞችና የሀገር ውስጥ ተፈናቃዮች ቁጥር ሁለተኛ ደረጃን የሚይዝ መሆኑም በዚሁ ሪፖርት ተካቷል። አውሮፓ በስደተኞች ቁጥር አብዛኛውን የመገናኛ ብዙሃን ሽፋን ታግኝ እንጂ አህጉሪቷ አነስተኛ የስደተኞች ቁጥር ካላት አህጉሮች አንዷ ናት ብሏታል። የሴራሊዮን ሬፊውጂ ኦል ስታር ባንድ ሴራሊዮን የእርስ በርስ ጦርነት ቀስፏት በነበረባቸው ዓመታት ተፈናቅለው ወደ ጎረቤት ሀገር ጊኒ የሸሹ ስደተኞች ያቋቋሙት ቡድን ነው። ሰላም ተመልሶ ስደተኞቹ በኢትዮጵያ ዘመን አቆጣጠር በ1996 እና በ1997 ዓ ምት ወደ ዋና ከተማቸው ፍሪታውን ከገቡ በኋላ ታዲያ በሙሉ ሀገሪቱን እየተዘዋወሩ ስለ ሰብኣዊ ጉዳዮች ሰፊ ቅስቀሳ ሲያደርጉ ቆይተዋል። ታሪካቸው በ1998 ዓመተ ምህረት በወጣ የሴራ ሊዮን ሪፊጂ ኦል ስታር በሚል ዘጋቢ ፊልም ተተርኳል። እስከ ዛሬ ሬፊጂ ኦል ስታርስ ሶስት አልበሞችን አውጥተዋል። በ1998 ዓመተ ምህረት ሊቪንግ ላይክ ኤ ሪፊጂ የስደተኞችን ህይወት የሚተርክ ነው። በ2002 ዓመተ ምህረት ደግሞ ራይዝ ኤን ሻይን ቁምና አንጸባርቅ እንደማለት ነው። በ2004 ደግሞ ራዲዮ ሳሎን ተጠቃሾች ናቸው። ታህሳስ ስድስት 1999 ዓ ም ሬፊጂ ኦል ስታር በገናናይቱ የአሜሪካ የቴሌቪዥን ንግስት ኦፕራ ዊንፍሬ ሾ ላይ ቀርበው ነበረ። የሴራሊዮን ሪፊጂ ኦል ስታር ባንድ ዝማሪዎች የሚቀርቡት በተለያዩ የሙዚቃ ስልቶች ነው። አንዳንዶቹ ከአንድ በላይ ስልቶች የተዋህዱበት ነው። እንግዲህ የተከበራችሁ ና የተወደዳችሁ አድማጮች ለዛሬ የተመደበልኝ ሰዓት ስለተጠላቀቀ ሴራሊዮን ሪፊጂ ኦል ስታር ባንድ ኮልድ ዋተር የተሰኘውን ስራቸውን ጋብሼ ልሰናበታችሁ። We are the Sierra Leone's Refugee All Stars Band, and the song we're going to play for you is Cold Water, and you are watching the Mahogany Sessions. nafɔ gimikorwata gimikorwata gimikorwata gimi lililikorwata gimi lililikorwata bɔbɔ gimi lililikorwata gimi lililikorwata gimi lililikorwata bɔbɔ. ìmánìmọ̀ bá díjìn bọ̀. ìmánìmọ̀ bá díjìn bọ̀. Fọlpọspiriti o na ge enoflite. Fọlpọspiriti o na ge enofose. Fọlpọspiriti pàpàta na di. Fọlpọspiriti walking place na no di. Papa goment well bodi na we problem. Papa goment chop moni na we problem papa government o strength now with problem. papa government working place now with problem. Eh. papa government yeye yeah, yeah. papa government yeye. kimi líli likuru ata bó. kimi líli likuru ata bó. kimi líli likuru ata bó. ìmánìmó bá ní ibà kú dem a nipo oba de yibo. for posterity we no get enough life. Agenda. for posterity we no get enough hoes. for posterity for posterity no do. for posterity working place no do. papa government education na we problem papa government well body na we problem papa government working place na we problem. የማጠቃለያ ዜና እናሰማለን። ነውጠኛው የአልሸባብ ቡድን ሞቃዲሾ አውሮፕላን ጣቢያ አቅራቢያ በሚገኝ አንድ ሆቴል ላይ በከባድ የጠመንጃ ተኩስ የታጀበ ፍንዳታ አደረሰ። አራት ሰዎች በጥቃቱ ሞተዋል። በርካታ ከሆቴሉ የተጠለፉ ሰዎችም ተወስደዋል። ሜዲትሬንያን ባህር ውስጥ ከአንዲት አነስተኛ ጀልባ በትንሹ ሰባት ሺህ ፍልሰተኞችን በሁለት ቀናት ውስጥ ማዳን ተችሏል ሲሉ የኢጣሊያ ባለስልጣናት አስታወቁ። ከአረብ ሀገሮችና ከሰሃራ በታች የአፍሪካ አገሮች የተውጣጡ ፍልሰተኞች ወደ አውሮፓ ሲያቀኑ ነው የተለያዩ መሰናክሎች እየገጠማቸው ለሞት የሚዳረጉት። አርሜኒያን በመጎብኘት ላይ የሚገኙት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ለአንድ ነጥብ አምስት ሚሊዮን አርመኖች የተሰራውን የሰማዕታት መታሰቢያ ሐውልት ዛሬ ቅዳሜ ጎበኙ። አቡኑ ትናንት አርሜኒያ ሲገቡ እንደ አውሮፓ ቁጣጠር በ1915 ዓ ም ኦቶማን ቱርኮች በአርመኖች ላይ የፈጸሙት ጭፍጨፋ የዘመናችን ከስ በሰው ልጆች ላይ የተፈጸመ ግድያ ነው ማለታቸው አይዘነጋም። ምንም እንኳ ይህ የአቡኑ ፍረጃ እስካሁን በወቅቱ መልስ ባሰጥም አንካራን በብርቱ አስቆጥቷል። አቡኑ ጉንጉን አበባ ሲያስቀምጡ ባሰሙት ቃል ልቤ እየደማ ይህን ጸሎት ሳደርስ ከእንግዲህ ይህን መሰል ጭካኔ አይደገምም በሚል እምነት ነው ማለታቸው ተደምጧል። አድማጮች፣ ለምሽቱ ያለን ጠቅላላ ዜና በዚሁ አበቃ። አዲሱ አበበ ነኝ ደህና የአሜሪካ ድምጽ ራዲዮ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከዋሽንግተን ዲሲ ሲያስተላልፍ የቆየውን የአማርኛ ፕሮግራም አሁን ፈጸመ። ነገ እሁድ ከምሽቱ ሶስት ሰዓት ላይ የተለያዩ ቅንብሮችን ይዘን እንመለሳለን። ለአሁኑ አብራችሁን ስላመሻችሁ እናመሰግናለን። ዝግጅቱን ከመራልን ከንጉሱ ታምሬ ጋር ያስተናገድኳችሁ ቆንጂታዬ ነኝ በሰላም ደሩ